ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ጥቅምት 19 2010 ዓመተ ምህረት እስካሁን ድረስ የሀገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር፣ አለመተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይሄን የመሳሰሉ ሁኔታዎች በተለይ ባለፉት ሀያ አምስት ሰባት ሰላሳ ዓመታት በተደጋጋሚ ደርሰዋል። የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ከተጋባዥ ተሳታፊዎች መካከል የነበሩትን የኦሮሞ ዴሞክራሲያዊ ግንባር መሪዎች ዶክተር ዲማ ነጎን አነጋግረናል። ጋዜጠኛ ተመስገን ደሳለኝ በቅርቡ ከእስር ተፈቷል። እኔ የታሰርኩት ጓ ብቻ ነው ዋይም ቃልቼም ምንቶም የሚያለው ቃልቼም፣ አንድ ወር ያለውን የእስር ቤትን ባህሪ አስተዳደር ሁኔታ፣ ሰብዓዊ እስር ቤት ውስጥ ያለውን ሁኔታ ለመረዳት አንድ ወር ከበቂ በላይ ነው። ሶስት ቀን እዛ የቆየሁት ሁሉም ነገር ይረዳዋል። ምክንያቱም እስር ቤት ውስጥ የሚፈጸመው የሆን ተስፋት በድብቅ አይደለም፣ በግላጭ ነው። በውስጡም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰኛን የሚያለው እነዚህ መሰቃያ ቦታዎች ማረሚያ ቤት ሰው የሚጠሩበት ቦታ ነው ይዘነዋል። ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና ሰሎሞን አባተንን። ጤና ይስጥልን ክብራትና ክብራን፣ እንደምናመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልን፣ እንደምናመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የሶማሊያ ፖሊስ አዛዥና የደህንነት ሹም ተባረሩ። ባለስልጣናቱ ከስራ የተባረሩት አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄደ በኋላ መሆኑም ታውቋል። የመንግሥት ባለሥልጣናት እንዳስታወቁት በሞቃዲሾው የናሳ ሀብሎ ሁለት ሆቴል ላይ በደረሰው ፍንዳታ 25 ሰዎች ሞተው ሌሎች ከ24 የማያንሱ ቆስለዋል። ፖሊስ በሰጠው መግለጫ ከአጥቂዎቹ መካከል ሁለቱን ይዞ ሌሎች ሁለት ገድሏል። ለጥቃቱ ግን የአልሻባብ አማጺ ቡድን ኃላፊነት እንደወሰደ አመልክቷል። በዚህ ጥቃት መካከል ነው እንግዲህ የሶማሊያ ዋና ፖሊስ አዛዥና የደህንነት ሹሙ ከስራ የተባረሩት። የስራ መባረራቸውን መግለጫ ይፋ ያደረጉት ደግሞ የማስታወቂያ ሚኒስትሩ አብዲ ራህማን ኦማር ኦስማን ናቸው። ገዢው የላይቤሪያ ፓርቲ ያለፈውን ጥቅምት አስር የመጀመሪያ ዙር ፕሬዚዳንታዊ ምርጫ ፕሬዚዳንቷን ኤለን ጆንሰን ሰርሊፍን በአግባብ ያልሆነ ግንኙነት ፈጠሩ በሚል ከሷቸዋል። ፕሬዚዳንቷ ድምፅ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጪ በግል በመገናኘታቸው ነው ፓርቲው የከሰሰው። ዩኒቲ ፓርቲ ገዢው ማለት ነው። ከሌሎች ሁለት ፓርቲዎች ጋር በመሆን ይፋ ባደረገው መግለጫ ምርጫው በልዩ ዘዴ እንደተጭበረበረና ፕሬዚዳንት ሰር ሊፍም ከባለሥልጣናቱ ጋር በግል መገናኘታቸው በምንም ሁኔታ ሊያስተባብሉት የማይችሉት ተንኮል አዘል ስህተት ነው ብሏል። ይህም ሆኖ ፓርቲዎቹ ምንም እንኳ የፍርድ ቤቱን ውሳኔ ቢጠብቁም እንደ አውሮፓ አቆጣጠር ለመጪ ህዳር ሰባት ቀን በተቀጠረው ድጋሜ ፕሬዝዳንታዊ ምርጫ እንደሚወዳደሩ ቃል ሰጥተዋል። የታይዋኗ ፕሬዝዳንት ትናንት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። ፕሬዚዳንቷ ሳይኢንግ ወይን በአንድ ሳምንት ቆይታቸው በሆኖሉሉና በዩናይትድ ስቴትሷ ጉዋም ክልል አልፈው ሶስት የፓሲፊክ ደሴት ሸሪኮችን ማለትም የቱቫሉ፣ የሶሎሞንና የማርሻል ደሴቶችን ይጎበኛሉ። በዲሞክራቷና በራስ ገዟ ታይዋን ላይ የበላይነት አለኝ የምትለው ቻይና ፕሬዚዳንት ታይም ከቻይና ኦፊሴላዊ ነጻነት እንደሚሹ ታምናለች። የታይዋኗ ፕሬዚዳንት ዩናይትድ ስቴትስ ክልል እንዲገቡ ዋሽንግተን መፍቀድ የለባትም፣ ሲሉ የተደመጡት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሾንግ ለታይዋን የነጻነት ታጋዮች የተሳሳተ ትርጉም ይሰጣል፣ ሲሉም ምክንያታቸውን አስቀምጠዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ሳምንት በሰጠው ቃል የታይዋኗ ፕሬዚዳንት በዩናይትድ ስቴትስ በኩል ማለፍ የግል ጉዳይ እንጂ ኦፊሴላዊ ጉብኝት አይደለም ማለቱ አይዘነጋም። ኩባ የሚገኙ ዲፕሎማቶች በሆነ ነገር ተመርዘዋል ስትል ዩናይትድ ስቴትስ ያቀረበችው ክስ በሁለቱ አገሮች መካከል የተጀመረውን የጋራ ግንኙነት ለመበረዝ የታቀደ የፖለቲካ አሻጥር ነው ሲሉ የኩባ ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ውስጥ ለሚገኙ ዜጎቻቸው አስታወቁ። ውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎዝ ትናንት ቅዳሜ እዚህ ዋሽንግተን ውስጥ ሲናገሩ የተባለው ለህመም የሚሰጥ ወይም የተመረዘ የተባለው ፈጽሞ ሙሉ በሙሉ ስህተት ነው። ለነገሩ ዩናይትድ ስቴትስ በዚህ ጉዳይ ኩባን ሙሉ ለሙሉ አልወነጀለችም። ነገር ግን ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ሲናገሩ ሀቫና ኃላፊነት አለባት ብለዋል። ሰሜናዊ አፍጋኒስታን ውስጥ ዛሬ ማለዳ የደረሰ የታሊባን ጥቃት ከ13 የማያንሱ የመንግሥት ኃይሎች ገድሏል። ባለሥልጣናት እንዳስታወቁት በከፍተኛ ሁኔታ የታጠቁ አማጽያን ኩንዱዝ ክፍለ ሀገር በሚገኘው የካን አባድ ወረዳ ፖሊስ ጣቢያ ላይ ብርቱ ጥቃት አካሄደዋል። የወረዳዋ ፖሊስ ሹም ሀያቱላ አሚሪ የጥቃቱን መካሄድ ለቪኦኤ በሰጡት ቃል አረጋግጠው ጥበቃ ላይ 14 ፖሊሶች እንደነበሩና አንዱ ግን ከሞት እንደተረፈ ተናግረዋል። አዲሱ አበበነኝ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 ና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 19 2010 ዓመተ ምሕረት ምሽት ፕሮግራም ነው። ከታዳጊው የአስራ አራት አመት እድሜ የሙዚቃ ሊቅ ምህረት መልአኩ ጋር እናስተዋውቆታለን። እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል። በጣም ብዙ ነገር ያመጣል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የካርቱም የአፍሪካ ኅብረትና የኢጋድ ስብሰባና የአካባቢው ጸጥታ። የአፍሪካ ኅብረት ከየምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን ኢጋድ በመተባበር በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ለጉባኤው ከተጋበዙት እንግዶች መካከል ከነበሩት የኦሮሞ ዴሞክራሲያዊ ግንባር መሪዎች ዶክተር ዲማ ነጎ ጋር ተወያይተናል። ሰለሞን አባት ነው ያነጋገራቸው። ወደ ውይይቱ። ዶክተር ዲማኖጎ ጤና ይስጥልኝ እንደምናመሹው ጤና ይስጥልኝ እንደምናመሸ፣ እግዚአብሔር ይመስገን። እስቲ ወደ ውይይታችን ከመግባታችን በፊት እንደው ራስዎን ትንሽ ከአድማጭ ጋር ለማስተዋወቅ ያህል አሁን ያሉበትን ኃላፊነት ይንገሩኝ። ምን እየሰሩ ነው? በግልም ቢሆን በድርጅቶም ቢሆን በግል እንደ ኮንሳልታንት ሆኜ በተለይ ገቨርናንስ፣ ኢንተርናሽናል ፖለቲካል ኢኮኖሚ በመሳሰሉት ጉዳዮች ላይ ማለት የአስተዳደር፣ የዓለም አቀፍ ፖለቲካዊ ምጣኔ ሀብት አማካሪ ኖት ማለት ነው? አዎ ለአንዳንድ ድርጅቶች ጽሁፍን የመሳሰሉትን እንሰራለሁ። በሌላ በኩል ደግሞ በፖለቲካው ዓለም በኢትዮጵያ ተቃዋሚ ኃይሎች እንቅስቃሴ ውስጥ ተሳታፊ ነኝ። የኦሮሞ ዴሞክራሲያዊ ግንባር ምክትል ሊቀመንበር ነኝ። አዲስ የተቋቋመው ጥምረት የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ። የት ነው ለመሆኑ የሚኖሩት? የምኖረው አውሮፓ ነው፣ ጀርመን ሀገር ነው የምኖረው። አሁን የት ነው ያሉት? አሁን እዚህ ዋሽንግተን ዲሲ አካባቢ ነኝ ለስራ ጉዳይ መጥቼ የፓርቲ ስራ ነው ወይስ የግል ስራ ነው? ለድርጅቱ ስራ ነው። የኢትዮጵያ ሀገራዊ ንቅናቄ የተወካዮቹ ምክር ቤት ስብሰባ ነበረው። ድርጅቱ ከተቋቋመ አንድ ዓመት ወዲህ የመጀመሪያው ስብሰባ ነበር። የአራቱም ምረት አባላት ድርጅቶች ወኪሎች የተገኙበት ለዛ ስብሰባ ነበር የመጣሁት። እንዴት ነው ስብሰባችሁ? ስብሰባችን ጥሩ ነበረ በጣም ከምንፈልገው በላይ በአጥቃቢ ሁኔታ ተሳክቷል። እንግዲህ ወደፊት የምንሰራቸው ጉዳዮች ላይም አንዳንድ መፈጸም ያለባቸው ተግባራት በሚሉ ተዋይተን ፕላን ያደረግናቸው እንግዲህ ያስቀመጥናቸው አሉ። ዶክተር ዲማይ የተሳካ ነበረ ሲሉ ስብሰባችሁ በምንድን ነው ስኬታችሁን የለካችሁት? ምን ማለት ሆነው፣ እንግዲህ ስኬታችን የሚለካው አንዱ እስካሁን የተጓዝነባቸውን ጎዳናዎች በአንድ ዓመት ውስጥ ምን እንዳጠናቀቅን፣ ምን እንደሰራን መሰረታዊ የሆኑ ነገሮች ነው ስንሰራ የነበረው አጥጋቢ መሆኑን እና ሪፖርት አዳምጧል። ጉባኤው የአንድ ሪፖርት ተቀብሎ አልፈዋል። በሁለተኛ ደረጃ ደግሞ በልዩ ልዩ የኢትዮጵያ ጉዳዮች የሀገሪቱ ችግሮች ላይ ብዙ ውይይት አድርገናል። ሶስት ቀን ሙሉ ስብሰባ ላይ ነበርን። በእነዚህ ቀናት ውስጥ በእነዚህ ጉዳዮች ላይ ብዙ መግባባት ላይ አብዛኛዎቻችን ተመሳሳይ የሆነ አቋም እንዳለን ተረድተናል። በተለይም ደግሞ ወደፊት አሁን በኢትዮጵያ ከፍተኛ የሆነ የፖለቲካ ቀውስ ያለበት ሁኔታ ላይ ነን ይህ ቀውስ ወደ አዲስ ስርአት መምራት አለበት እና ይህ አዲስ ስርአት ምን ይሆናል እንዴት ነው ወደዛ የምንሸጋገረው ምንድን ምንድን ተግባራት ናቸው መከናወን ያለባቸው ምን አይነት ተቋማት ናቸው መደራጀት ያለባቸው ይህን በሚመሳሰሉ ጉዳዮች ላይ ሁሉ ውይይት አድርገናል ተመሳሳይ አቋም ይዘናል ማለት ነው። ዶክተር ዲማ መቼም እርስዎ በፖለቲካው ዓለምም እንደ ምሁርም የረጅም ጊዜና የጠለቀ ልምድ ያሎት ሰው ነዎት። የመንግስት ካቢኔ አባል እስከ መሆን ድረስ የሰሩ ሰው ነዎት። ሲጀምር ጀምሮ እና በአጠቃላይ አሁን ያለውን ሁኔታ ሲገመግሙት፣ ከስብሰባችሁም ሆነ ካለፈው ዓመት ጉዟችሁ አንድ ማንሳት የምፈልገው ጥያቄ አለ። በተለይ በተቃዋሚዎች በኩል የሚታየው ያዝለቀቅ የማድረግ ፖለቲካ ሙሉ ትኩረት ያለመስጠት፣ የመገናኘት፣ የመበታተን፣ የመላላት፣ የመጥበቅ፣ የመናናቅ፣ እንደገና የመሰባሰብ እንዲህ እንዲህ አይነት አዝማሚያዎች ናቸው ለረጅም ጊዜ ሲስተዋሉ የቆዩትና በእርሶ በኦሮሞ ዲሞክራሲያዊ ግንባርም ይሁን በጥምረታችሁ በኢትዮጵያ ሀገራዊ ንቅናቄ እነዚህን ሁኔታዎች እንዴት ነው የሚያዩዋችሁ? የጽናት ደረጃችሁ፣ የግንኙነት የመጣበቅ ደረጃችሁ፣ የቁርጠኝነት ደረጃችሁ እስከምን ድረስ ይመስሎታል እንደ እንደ በሳሌ ፖለቲካ ሰውም ሲያዩት፣ አዎ በጣም ጥሩ ጥያቄ ነው። ዋናው እንዲያውም የኢትዮጵያ ችግር ከዚህ የሚመነጭ ነው። ዛሬ ደግሞ በተቃዋሚው አካባቢ ብቻ ሳይሆን ስልጣን ላይ ባለው ፓርቲም ውስጥ ብዙ ችግሮች አሉ እና እስካሁን ድረስ የሀገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር፣ አለመተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይሄን የመሳሰሉ ሁኔታዎች በተለይ ባለፉት ሀያ አምስት ሰላሳ ዓመታት በተደጋጋሚ ደርሰዋል። እንግዲህ ይሄንን የኢትዮጵያን ሀገራዊ ንቅናቄ ስናቋቁም ከዚህ ሁሉ ልምድ ምንድን ነው የምንማረው በሚለው ላይ ብዙ ምክክር አድርገናል እና እነዚህ አራቱ ድርጅቶች ለረጅም ጊዜ በመሀላቸው ውይይት አድርገው ነው እዚህ ደረጃ ላይ የደረሱ። ትልቁ የሚያስፈልገው አንዱ ትዕግስት ያስፈልጋል። ሁለተኛው ደግሞ መቻቻል ያስፈልጋል። መቻቻልን መልመድ አለብን ነው የምንለው። እኛ በበኩላችን የተለያየ ፖለቲካ አቋም ሊኖረን ይችላል። ከተለያየ ማህበረሰብ ልንመጣ እንችላለን። የተለያየ ኢትዮጵያ የብዙ ሃይማኖት የብዙ ማህበረሰቦች የብዙ ቋንቋዎች ሀገር እንደመሆኗ መጠን እንዲያውም ከሌሎች ከአካባቢው ሀገሮች ጋር ስናነጻጽረው ይሄ በመሆኑ ህዝቡ በጣም ተቻችሎ ጠግባብቶ የሚኖርበት ሀገር ናት እና ይሄ የኢትዮጵያን ታላቅነት የሚመሰክረው አንዱ እንደዛ ልዩነትም ቢኖር ህዝቡ ተቻችሎ ነው አብረው የሚኖረው እና ከዚህ መልመድ አለብን ማለት ነው። የፖለቲካ ድርጅቶችም ከዚህ ብዙ ነገር የሚማሩት መኖር አለበት። ልዩነት ሊኖር ይችላል፣ የፖለቲካ ልዩነትም። ግን የግድ እኔ በማምንበት ማመን የለበትም። ሁሉ የሚያስማሙን ነገሮች መሰረታዊ የሆኑ የሀገሪቱ ጉዳዮች ላይ ነው። አሁን ለምሳሌ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት በሁለት ቁልፍ በሆኑ ዋና ዋና ነገሮች ነው የተስማማ ነው። አንዱ የአገር አንድነት፣ ኢትዮጵያ አንድ ሀገር ናት። በዛ ላይ ሁሉ በዛ ስር ለመሰባሰብ ይችላል። ሁለተኛ ደግሞ ወደፊት የሚቋቋመው የኢትዮጵያ መንግስት ከአሁን በኋላ የሚቋቋመው የኢትዮጵያ መንግስት በህዝብ ስልጣን በህዝብ ምርጫ ላይ የተመሰረተ ህጋዊ ስርዓትን መሰረቱ ያደረገ ስርዓት መሆን አለበት። የመንግስት ስልጣን በህዝብ ምርጫ ነው የሚተከለው የሚነቀለውም በህዝብ መሆኑን ማረጋገጥ አለብን ከሚል ነው። እነዚህ መሰረታዊ ጉዳዮች ላይ እንስማማለን። ሌሎች ደግሞ ልዩነቶች ሊኖሩ ይችላሉ። እነዛ ልዩነቶች በጊዜ እየተወያየንበት ልዩነቶቻችን እያጠበብን እንሄዳለን ብለን ነው የተስማማ ነው። እንግዲህ በነዚህ ዋና ዋና ጉዳዮች ላይ የተቀሩትን የፖለቲካ ሀይሎች ሊስማሙ ይችላሉ። አሁን እንዲያውም ጥረታችን ከዚህ ከጉባኤዎችን በኋላ የደረስንበት አንድ፣ ይሄ ጥምረቱን ማጠናከር፣ ሁለተኛ ደግሞ ሌሎች ከኛ ውጭ ያሉትን ሀይሎችንም መጨመር የሚል ነው። የኢትዮጵያ ሀገራዊ ንቅናቄ ሁሉንም የኢትዮጵያ ተቃዋሚ ሀይሎች ይወክላል ብለን አናስብም። ስለዚህ ግን በተቻለ መጠን ዋናው የሀገሪቱ የተቃዋሚ የፖለቲካ ሀይሎች ድምፅ ሆኖ እንዲወጣ ሌሎችንም እየጨመርን ጠንካራ የሆነ ህብረት ለመፍጠር ቆርጠን ተነስተናል። ለመሆኑ የኢትዮጵያ ገዢ ፓርቲ እና ገዢ ፓርቲ ስል ኢህአዴግን በአጠቃላይ ማለት ነው በውስጡም ያሉት አባል ድርጅቶቹ የሚያከብሯችሁ ይመስላችኋል? ጆሮ የሚሰጡ ይመስላችኋል? እናንተ ለምታነሷቸው ሀሳቦች ቦታ የሚሰጡ ይመስላችኋል? እንግዲህ ይሄ ትግል ነው እንደምናስበው በትግል በተለይ አሁን በሀገራችን ከፍተኛ የሕዝብ ትግል ላለፉት ሶስት አመታት በኦሮሚያ ውስጥ የተቀጣጠለው ትግል ሀገሪቱን አብዛኛውን የሀገሪቱን ክፍል እያሳተፈ የመጣበት ሁኔታ ነው። በሁለተኛ ደረጃ ደግሞ በገዢው ፓርቲ ውስጥ ራሱ ልዩ ልዩ ቅራኔዎችን የፈጠረበት ሁኔታ ይታያል ማለት ነው እና እንደምንገምጠው ከሆነ እኛ ኃላፊነት በተሞላበት ሁኔታ ነው የሀገራችንን ሁኔታ የምናየው። ከዚህ በመነሳት በስልጣን ላይ ያሉ ልዩ ልዩ የፓርቲው አካላትም የምናቀርባቸውን ሀሳቦች በጥሩ መንፈስ ያውታል ብለን ነው ተስፋ የምናደርገው። አንዳንድ ሀይሎች አሉ በጉልበት ብቻ የሚመኩ እና አሁንም በሀገራችን የምናየው ሁኔታ ይሄ ነው። በጉልበት ብቻ ስልጣን ላይ ለመቆየት የሚፈልጉ ሀይሎች አሉ። ይሄ ግን የማይቻል መሆኑን የህዝቡም ትግል አስመስክሯል። ስለዚህ ቢያንስ ይሄን ሁኔታ እንዲረዱ እና ተረድተው ወደ ድርድር እንዲሄዱ ከውስጥም ከውጪም ከወዳጆቻቸውም ከውጭ መንግስታት ማለት ነው፣ ግፊት እንዲደረግባቸው የተቻለንን ያህል እያደረግን ነው። ሁለተኛ፣ አንዱ የገዢው ፓርቲ ችግር ምንድን ነው? የዲሞክራሲ ስርዓት በሀገሪቱ ሁሉ አለመኖሩ ብቻ ሳይሆን በፓርቲውም ውስጥ በድርጅቱም ውስጥ ዲሞክራሲያዊ አሰራር የለም። በመሀላቸው ቁጭ ብለው ሊወያዩ ሀሳብ ሊለዋወጡ ሀሳብ ሊጋጭ የሚችልበት እና ስምምነት ላይ ሊደርሱ የሚችሉበት ሁኔታ የለም። በፓርቲ ውስጥ ፓርቲው ኢ ዲሞክራሲያዊ በመሆኑ ይሄ ነው የሚያጋጫቸው። እነሱ መካከል ልዩነት እየተፈጠረ ወደ ግጭትም ሊያመራ የሚችል ሁኔታ እያየን ነው ያለ ነው እና ከነበረው ተጽዕኖ ከጉልበት ተጽዕኖ ከወታደራዊና የ ድህነት ተጽዕኖ ለመላቀቅ እየተፍጨረጨሩ ያሉ የህዝቡ ችግር የሚሰማቸው ሰዎችም ከገዢው ፓርቲ እየተፈጠሩ፣ ይሄ እንግዲህ የህዝቡ ትግል የወለደው ነው። ማንኛውም እንደዚህ አይነት አምባገነን ስርዓት ውስጥ የህዝብ ትግል እየጠነከረ ሲሄድ ከዛ ከስርዓቱ እየከዱ ወደ ህዝቡ ትግል የሚጨመሩ ሀይሎች እየበዙ ነው የሚሄዱት። ይሄ እንግዲህ እያየን ያለነው ሁኔታ ነው ማለት ነው። ሰለሞን፣ ጥሩ ውይይት ነበር ያደረግከው። ይቀጥላል ይሄ ውይይት አይደል? ይቀጥላል ሲሆን፣ እስቲ አሁን ደግሞ ወደ ተከታዩ ሌላ ውይይታችን እንለፍ። በቅርቡ ከእስር የተፈታው ጋዜጠኛ ተመስገን ደሳለኝ ጋር ቆይታ አድርገናል። የሶስት ዓመት የእስራት ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ እስር ቤት ውስጥ ስለ ነበረው ቆይታ ከጽዮን ግርማ ጋር ውይይት አድርጓል። ወደ ውይይቱ እንለፍ። ተመስገን ደሳለኝ አራት ኪሎ ነው ተወልዶ ያደገው። በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ አካውንቲንግ ተምሮ የሂሳብ ባለሙያ ነበር። ቀጠለና ደግሞ ታሪክ አጠና። በምርጫ 97 ወቅት የፖለቲካ ተሳትፎ ነበረው። ከዛም ወደ ጽሁፍ ገባ። የእስር ቆይታውን ከማካፈሉ በፊት እስቲ ጋዜጣ የጀመርክበትን ሁኔታ አስታውሰን አልኩት። እኔ ወደ ጋዜጠኝነት የገባሁትን በአስራ ዘጠኝ መቶ ዘጠና ሰባት ብሔራዊ ምርጫን ተከትሎ ኢትዮጵያ ውስጥ ምንም አይነት ሚዲያዎች አልነበሩም። የነበሩትን ፈራተባ እንቅስቃሴ ላይ ስለነበሩ እኔ ሁለት ኃላፊነቶችን መወጣት አለብኝ እያሰብኩ የመጀመሪያ ኃላፊነት ምርጫውን ተከትሎ መንግስት ወስደ እመቃ ከባድ ፍርሀት አሳድዶ ስለነበረ ያንን ብሔራዊ ስርአት መስበብ ብሉ ነበረ። ሁለተኛው አላማዊ ደግሞ ጋዜጣ መስርቶ ሁለት ነገር ማድረግ ይቻላል። ህዝብን ማንቃትና መረጃ ማድረስ፣ ከዛ ጎን ደግሞ የመንግስትን ለውጥ ወይም የስርዓት ነጥ ቦታ እንዲመጣ የነቃና የተደራጀ የአወቅህን መፍጠር አለብን የሚል ስሜት የገባውትም እኔ ጋዜጠኝነት በዋናነት የገባውትም ክፍተቶች ስለነበረ ከዘጠና ሰባት በኋላ እጅግ በጣም ጠንካራ የነበሩ ጋዜጦች ጠፍተው የነበሩት አዲስ የተመጡት ጋዜጦች ጥቂት ነበሩ። ነገር አውራምባ ታይምስ እንቢልታ፣ የመሳሰሉት ጋዜጦች ናቸው በወቅቱ እንደ አዲስ ወደ ውጭ ተቀላቀሉ። እናም ትንሽ ሚሊታንት የሆነ ጋዜጣ መስርቼ ወደንስላ ውስጥ የገባት የምንዳልኩት በዋናነት ሁለት ህግቦችን አስቀምጬ ነው። የመጀመሪያ መንግስት በጭፍለቃ ያነበረውን ስርዓት መስበር አይ ቲንክ እሱ ተሳፈሉ ብያምናለሁ። ሁለተኛው ደግሞ በአቤታዊ ጋዜጠኝነት ስጠንሳ ሀሳብ በስርዓት ለት ህዝብን ማዘጋገት የሚል ነው። ወደ ሚዲያው ስራ የገባት ጋዜጠኛ ያለው ብዬ አስቤ አልነበረም። ተመስገን ስራ ሲጀምር በፍትህ ጋዜጣ ነበር። ይህ ጋዜጣ ከተዘጋ በኋላ ልዕልና፣ አዲስ ታይምስና ፋክት የተሰኙ ጋዜጣና መጽሔት ጀምሮ ይሰራ ነበር። ለእስር የበቃው በፍትህ ጋዜጣ ላይ በጻፈው ጽሁፍ በቀረበበት ክስ ነበር። በስር የበቃው ስም በወቅቱ በዋና አዘጋጅነት ሲመራ በነበረው ፍትህ ጋዜጣ ላይ በወጡ አምስት ጽሁፎች ምክንያት ነው። እንደሚታወሰው በእናንተ ሚዲያ ችግሮች ሁለት ሺ ሶስት ላይ ጋዜጣው በተወሰነ መልኩ ሀገራችን ውስጥ ካሉ ጋዜጦች ተወዳጅና ተቀባይነት አግኝቶ ነበረ። ተቀባይነትና ተወዳጅነት ባገኘበት ወቅት ላይ ሁለት አይነት እድር ነው ኢትዮጵያ ውስጥ ያለው ህዝብ የተገፋ የተጨቆነ ህዝብ ብርካም ስሜት ሲያሳይ በአንድ ጋዜጣ፣ መንግስት ደግሞ ያኮርፋል። በወቅቱ መንግስት አኩርፎ ስለነበረ ወደ መቶ ሀያ ሰባት ክስቶች ማከራጀ ተከሰስኩ እና እነሱ ለቃል ሰጥቼ ነው አስወጣው። ከነዚህ ክሶች ውስጥ ነው እንግዲህ መጨረሻ ላይ ከአራት አመት በኋላ ሶስቱ ክሶች ተመዘን ሶስት አመት ሊፈረድብ የሚቻለው ሶስቱ ክሶችም አምስት ጽሁፎች ናቸው የቀረቡበት። የሶስቱ ክሶች ጥርት ምንድን ነው? የመጀመሪያው ክስ ህገ መንግስትን በሀይል ለመናድ የአመት ፍዛ አስተላልፋ ነው የሚለው። ሁለተኛው ክስ ደግሞ የመንግስትን ስም አጥፍታ የሚያድም፣ ሶስተኛው እሱ ደግሞ የህዝብን አስተሳሰብ አናውጣ ሀል ያሉት ይሆናል። የህዝብ አስተሳሰብ አናውጣ ሀል ያሉት ትንሽ ግር ስለሚል አድማጮች፣ ምን ለማለት ፈልገው ነው? በወቅቱ እንደሚታወቀው የሃይማኖት ተቋማቶች ላይ በተለይ ስናና ቅድማ ላይ መንግስት ከፍተኛ ጣልቃ ገብነት ሲሰት ነበረ። ያንን ጣልቃ ገብነት እንደ ማንኛውም በህዝብ ታማኝ የሆነ ሚዲያ ከስር ከስር ተከታትል በመዘገብ የራሳችንን ኦፕሽኒን በማዘጋጀት ያለውን ነገር ስላጋለጥን በዚህ ሰው በአስተሳሰብ አናውጣል ብሎ ነው። ሶስት ክስ ተከሰስኩ። በሶስቱ ክስ የተፈረደብኝ ግን ልይት ልዩት የሚያደርገው በተለይ ከፍጥና ሰባት በኋላ የተከሰስኩት እኔ ብቻ ነው መስኛል የጋዜጠኝነት በነሱ የሚያካደው የቀረበብኝን ማስረጃ ማስረጃና ምስክር የሰው ምስክር የለብኝም። ዜራ የቀረቢ ማስረጃ የለም። ጋዜጣ ላይ ሴቱ ጋዜጣ ላይ የወጡ አምስት ጽሁፎች ናቸው የቀረበብኝ። እና በዚህ መንገድ ነው እንግዲህ በዚህ ክስ ፍርድ ከተፈረደ በኋላ ወደ እስር ቤት ነው የሄድከው። የመጀመሪያ እስር ቤት ቆይታ የት ነበረ? ወዴት ነው የተላከው? የመጀመሪያ የስር ቤት ሁኔታ ግንጮ የሚባለው ነው። ምክንያቱም በቀጥታ መንግስት በጋዜጠኝነት ስለከሰሰ በጋዜጠኝነት ደግሞ ሁለት ሺ አንድ ላይ ሥርዓቱ ያወጣው ህግ ላይ አንድ ጋዜጠኛ ካልተሸረገበት በስተቀር በዋሶክም የሚከራከረው የምልግ ስለነበር እሱን በመንተራስ ሁለት አመት ውጭ የሚሆኑ የተከራከርኩት ይህ በክርክር ሂደት እኔና ጠበቆቼ ብናሸንፍም ያው ከሳሽን ፍርድ ቤትም ራሱ ገዢ ፓርቲ ስለነበረ ጥቅምት ሶስት ሁለት ሰባት ዓመተ ምህረት ጥፋተኛ ተብዬ ቅሊንጦ ማረሚያ ቤት እንደገባ ተደረገና በአስራ ሰባት ልክ የዛሬ ሶስት አመት ሰባት በቅኝት አስራ ሰባት ጊዜ ከዛው ከማረሚያ ቤት ሶስት አመት ተፈረደብኝ ተፈረደብኝ። ወር ከአራት ቀን በኋላ ወደ ዝዋይ በረሃ ላይ በሚገኘው ትልቁና ግዙፍ ውስጥ ማቆሪያ ስላኩኝ ማለት ነው። እንደ ወደ ዝዋይ ከመሄዳችን በፊት በዚህ ከሃያ ቀን በላይ በነበረው የቅሊንጦ ቆይታ፣ የቅሊንጦ እስር ቤት ሁኔታ ምን ይመስል ነበረ? ያንተ አያያዝ እንግዲህ፣ ለሀያ ቀንም ቢሆን የእስረኞቹ ውስጥ ሁኔታ ምን ይመስል ነበር? ቂሊንጦ እስር ቤት የጊዜ ቀጠሮ ወይም ያልተሰራበባቸው እስረኞች ማቆያ ስለሆነ ሰዓቱ ከውስጥ ገብቶ ብዙ እንደ ዝዋይና እንደ ቃሊቲ እንደ ሸዋሮ ቤት ተጽዕኖ ቁጥጥር የሚያደርጉበት አይደለም። ብዙ ጫና ይዞም ከውጭ ነው የሚጠብቁት። እኔ ዞን አንድ የሚባለው እንደሚታወቀው ሶስት ዞን እና ዞን እያንዳንዱ ኮሚቴዎች እነሱ

የተሰራደባቸው ሰዎች ስለሆኑ ያሉት ብዙ። ይሄ ማለት ከቃጠሎ በፊት ነው። አንተ የነበርከው እዛ ማለት ነው። እውነት ነው ደግሞ የነበርኩት ተመስገን። እንግዲህ ቅሊንጦ ውስጥ ሁሉንም ዞኖች፣ የሁሉም ዞኖች ወይና ሁሉም እስረኞች የሚገኙበት ቦታዎችን መረጃ አለ። መረጃ አግኝተሃል ማለት ይቻላል አዎ ያው ምንድነው ሌጡ ከተፈረደብኝ በኋላ ወደዛይ ወደዛይ ሲሄድ ስኖር የተቀመጥኩት ከሁለት ሺህ እስረኞች ነው ሁለት ከዛ መጥተው በተለያዩ አጋጣሚ ወደ ሶስት መረጃ አግኝቻቸው እኔ ሁለት ቀን በፊት ዘገባ አቅርበን ነበርና ተከሳሾች ፍርድ ቤት ሲያቀርቡ ከቂሊንጦ የማይሻል እስር ቤት የለም በጣም የሰብአዊ መብት ጥሰት እየተደረገብን ነው የሚል ሪፖርት ለፍርድ ቤት አቅርበዋል የሚል ዘገባን ሰርተን ስለነበረ እሱንም ለማጣራት ነው ይህን ጥያቄ መልሻ ያነሳሁት።

እና ከቃጠሎ በፊት የነበረ ከቃጠሎ በኋላ ግን ምንም ኮት አልተሰጠኝም። ይህ ግን ጋን ነው። ከዛ በኋላ እንግዲህ ከሀያ ቀን ወይ በኋላ ወደ ዝዋይ መዛወረህን ገልጸሃል። ና ዝዋይ የነበረው የእስር ሁኔታ ምን ይመስላል? እንግዲህ ከመጀመሪያው መነሻት አለበት። ዝዋይ ዝዋይ ሲጀመር መሄድ አልነበረበት። ምክንያቱም ህገ መንግስቱ የሚለው ባይመስሉ ኪሎ ሜትር መታሰር አለበት መኖሪያ አካባቢ ማንም መስለኛ የሚለው ሁለተኛ በማረሚያ ቤት እራሱ የስራ አስተዳደር መመሪያ በሚለው ላይ ዛም ሰጥተው ቅንጦም ሰጥተው አምዘውን አምዝነዋለን ዙዋይም ሰጥተውናል። ምን ይላል? ከአምስት አመት እስከ አስራ አምስት አመት ተፈረደበት እና ሳነ ዙዋይም ሄዶ ይላል። እርግጥ ቅርብ ጊዜ ሄዱ። ከአምስት እስከ አስራ አንድ መካል እኔ ግን ሶስት አመት ነው ፍርዴ ዙዋይ የሚሄዱበት ምንም አይነት የመመሪያም የህግም ድጋፍ አለበናቸውን ሆነ ተብሎ እኔም ቤቴም ሌሎች ጠያቂ ወዳጆችና ዘመሮች እንዲግናሉ በማሰብ ዋይ ተኩም ዙዋይ እንደደረስኩ የደረስ ዕለት ወይ ያሉ ኃላፊዎች አያውቁም። ነገር ግን ሰይሎ የተጻፈውን ዘና ለማ ዘጠነኛ ቤት ተብሎ የሚጠራው የማረሚያ ቤቱ አጠራር ልዩ ጥበቃ ይባላል። በተለምዶ ደግሞ የሚባለው ዘጠነኛ ቤት የሚባለው እንግዲህ ጋር ስምንተኛና ዘጠነኛ ቤት

ሌንት የማይቻልበት ሌሎች ሌሎች እስረኞች የሚያገኙት መብቶች ሙሉውን የማይገኝበት ቤተክርስቲያንም፣ ኳስምዳም፣ ካፍቴሪያም፣ ተሪቶሪያ ለመገናኘት የማይቻልበት ሰማይ ብቻ የሚታይበት አሳቃቂ ቦታ ማለት ነው። ጭለማ ቤት በተለምዶ ይባላል እንጂ መብራት አለው መብራትም አለው ያው የመንግስት ቴሌቪዥን የሚተላለፍ ሀፍስቶች አንድ ቴሌቪዥን ጣቢያም አለው። ይህ ነው ጭለማ ቤት የሚባለው። ለብቻ ነው የሚታሰረው ማለት ነው። እስረኛው ከሌላው እስረኛው ጋር አይተያይም፣ አይገናኝም። አንድ ለብቻው ክፍል ነው ያለው ከሌላ ሰው ጋር አይተያየም። በብቻ ግን አይደለም። ቢያንስ ወደ ሀያ ሰኞች አሉ፣ ግን ሁሉም እድሜ ልክና የሞት ፍርደኞች ናቸው። አንተ ከነ ማንጋኔ የታሰርከው እኔ ከነ ጀኔራል ተፈራ ማሞ፣ ጀኔራል አሳምነው ጽጌ፣ ኢንጂነር መንግስቱ አበበ የመሳሰሉ የሁለት ሺህ አንድ መፈንቅለ መንግስት እየተከሰሱ አሉ ሁለትና የኢትዮጵያ ሶማሌ ክልል አስተዳደር ላይ ዘንድ ወረወራችሁ ተብለው የታሰሩ ኦብሌክስ የሚታሰሩ የሞት ፍርድ ይመቻሉ ኦብሌክስ የተወሰኑ ደግሞ የኦነግ ተዋጆች ና አዋጆች አሉ። እነሱ ላይ ነው በተለይ የደረሰብኝ የምትለው የሰብአዊ መብት ጥሰት አለ አለ ምንድን ነው? ሶስቱንም አመት ስቆይ በተለያየ ጊዜ በጥቂት ጊዜ ወንድምና ከእናቴ ውጭ እና ወንድም ከእህት ከእናት ውጭ የተወሰኑ ሰዎች አግኝቻለሁ እንጂ አብዛኛውን ጊዜ እነሱ የተከለከሉ የአደ ቤተሰብ ዜጣና የተዘውት አንደኛ ሁለተኛ ምንም አይነት ሕክምና አላገኘም። ውስጥና ዙዋይ እንግዲህ ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ስለሆነ ቤተሰቦች በየቀኑ መመላለስ ስለማይችሉ ምግብ ዙዋይ ካለ አንድ ሆቴል ኮንትራት ይዞልን ነበር። ምግብ ኮንትራት ይዞልን አንድ ወር አካባቢ አንድ በኋላ ሀላፊዎቹ ምግብ የሚያመላልሰውን ምግብ የቤት ወደ ሲሮ በማስፈራራት ምግብ የሚያቀርቡልኝ ሰዎችን በማስፈራራት እንዳይደርሱ አድርገው ምግብ እንዳላገኝ ያደርገዋል። አራትና የሚመጣልኝን ምግብ ቀንሱታል። ለምሳሌ ወተት አንድ ቤት ወተት ሲመጣ

ምን የመሳሰሉ የሰብዓዊ መብቶች ከሌሎች እስረኞች ጋር ያለ ግንኙነት እንዴት ነበረ? ለምሳሌ ታሪካቸውን የማወቅ ወይም በእስር ቤት ውስጥ ይደረጋሉ የሚባሉ መረጃዎችን ለማግኘት የነበረ ሁኔታ ምን ይመስላል? ላ ገደብ እኔ ተከሽ የመጣሁት በጋዜጠኝነት ስለ የነበረ የእስር ቤቱ እስር ቤት ያሉት አካሎች በሙሉ ስናቁ እያንዳንዱ ሰኛ ላይ የተለያየ ዞን ያው ዝዋይ ሁለት ክልል ያው እስር ቤቶቹ በክልል የሚከፈሉት አዲስ አበባ ክልልና ደቡብ ክልል ወይም ዞን አንድና ዘንበት ነገዳ ደግሞ ሌላ ራሱ የቻለ ግቢ ዞን ሶስትና ዞን አራት ይባላሉ። አራቱ ዞኖች ሰማዊ ክሰት የሚደርስባቸው ሰብዊ የሚፈጸምባቸው ፍርስ የሚደረ የሚፈጸምባቸው ሰብዊ የሚፈጸምባቸው ሰኖች የደረሰባቸውን ችግር የተለያዩ ማረሚያ ቤት ውስጥ የሚፈጸሙትን ግፎች በተቻለው አጋጣሚ ሊተባበሩ በሚችሉ ሰዎች መረጃ

ወደ ወደ ልታውቁ ግን ያው ሲልኮ ስር ቤቱ ፈቅዶ አይደለም። ያው በተለያዩ ተባባሪ ወንድሞቻችን አማካኝነት ነው። ምናልባት ይህን ንግግርም በሲልኩ አላሱ ሌላ ሌላ ትርጓሜ እንደሚሰጡት ገምታለሁ። ቢሆንም ግን በዚህ መንገድ አውቅ ነበረ ግን አውቄ ምንም መፈጸማት ስል ነበረ። በነገራችን ላይ ዝዋይ ከዚህ ጭፈት ለማቤት በተደይም የተለያዩ የሚባል በጣም እጅግ ማሰቃያ ቦታለን ምን የሚባል በተለምዶ ይህኑ የማረሚያ ቤቱን የሚጠቀመንበት አላውቅም። ኢራ ኢሮ ኢራ ኢሮ የሚል ያ በጣም ጠባ አንድ ሰው እንኳን አይደለም ሌላ ሰው እንኳን ነው። እና ምንም መስኮቱም ምንም ነገር የለም። የቀይ መስቀል አባላቶች የዓለም አባላቶች

እና የእስር ቤት እኔ እስር ቤት ድሮ ለመጥራት ይቸግረኛል። ማስቀያ ቤት እንዲሆ ራሱ አይገልጸውም። በአጠቃላይ ተመስገን እንግዲህ የእስር ቤቱን ሁኔታ ማለት የኢትዮጵያን እስር ቤት አንዱ እንግዲህ የታሰርከበት ዝዋይ ነው እና አጠቃላይ ይዞታውን በምን ትደመድመዋለህ? እኔ የታሰርኩት ዝዋይ ብቻ አይደለም። ዝዋይም፣ ቃሊቲም፣ ቂሊንጦም ሩ ያለው ቃሊቲም አንድ ወር ያለውም የእስር ቤቱን ባህሪ የአስተዳደር ሁኔታ የሰብአዊ መብት እስር ቤት ውስጥ ያለውን ሁኔታ ለመረዳት አንድ ወር ሰዎች ወሬ ነው። ሦስት ቀን እዛ የቆየ ሁሉም ነገር ይረድዋል። ምክንያቱም እስር ቤት ውስጥ የሚፈጸመው የኖር ሰጥታት በድብቅ አይደለም፣ በግላጭ ነው። ሦስቱም እስር ቤት ውስጥ ፍጹም ፍጹም የሰቆቃ ቦታዎች ናቸው። እና አብዛኛው ሰሚያን የሚያማው እነዚህ ማሰቃያ ቦታዎች ማረሚያ ቤት ተብሎ የሚሰሩበት ቦታ ነው። ሦስቱም እስር ቤት ውስጥ በቀን የሚታከበው ሰው ክሊኒክ የሚሄደው ከፖለቲካ ሰኛ ውጭ ነው። ይህ የምናገረው ከፖለቲካ የሚያሰኛ ውጭ እንኳን አለ። የታመመሰ ወኮታ ነው ከኮታ በላይ ከሆነ ለምን አይነት ምክር የሚያዋያድ ነው እና በኮታ ነው የሚታከመው። ይህ እንግዲህ ኮታ ሀያ ሰው ከሆነ በቀን ከሀኪም ቤት ሚሮ ሀምሳ ሰው ብታትመን ሰላሳ ሰው ይመሳል እንጂ የህክምና አገልግሎት አያገኝም ማለት ነው። እኔ ከኮታ ውጪ ነው። ሌላው የእነዚህ ማረሚያ ቤቶች ሁኔታ የሚያሳዝነው እስር ቤት ውስጥ በሙስና የገቡ ሰው ትልቅ የመወሰን ስልጣን ያስተዳደርም በምን መስፈርት ሊሆን አላውቅም

በተጠቆሙ በተጠቆሙ ለተገፉ ኢትዮጵያውያኖች ጮሆ ሀገሪቷን ተስተካከል የተሻለ አስተዳደር የሚፈጠሩ ጮሆ ለገቡ ሰዎች ደግሞ ያህል ነው እና ሶስቱ ምስር ቤቶች በዚህ ይመሳሰራሉ። የጤና ሁኔታ ምን ይመስላል? የጤና ሁኔታ እንግዲህ እዛ እያለህ ከእለት እለት የመባባስ ሁኔታ አለ ብለው ቤተሰቦችህም እየነገሩን ስንዘግብ ነበርና እና አሁን ምን ይመስላል ያንተ የጤና ሁኔታ አሁን እንግዲህ የጤና ጆሬና ወገቤ በጣም የወገቤ ህመም እስር ቤት በፊት ይሰማኝ የነበረው እና በየስድስት ወሩ የፊዚዮቴራፒ ወስድበት እና በተወሰነ ጊዜ ፎይታ ይሰጠኝ ነበረ። እስር ቤት ከገባው በኋላ ግን የዚህ አይነት ትሪትመንት የዚህ አይነት እንክብካቤ የማገኝበት ድር ስላልነበረ የቦታውም አለመመቸት አለ፣ የመንቀሳቀሻ ቦታ አለመኖር አለ። ያ አባብሶት ከፍተኛ ደረጃ ላይ አድርሶታል። ዛሬ እንዲሁም ምርመራ እያደረግኩ ነበረ። ያው የተለያዩ የኤም አር አይ የምናምን ምርመሪያዎች ቢጠበቅም ከሐኪሞች መሰማት የጀርቤው ችግር ከባድ ነው። በነገራችን ላይ ዝዋይ ሕክምና ተከልክዬ የረጥ ጊዜ ቆይቼ ነበረ። በመሀል የዝዋይ አላፊ የቀድሞ የዝዋይ ኃላፊ የህዋት ታጋይ የነበረው ቆየ ወደ ቅምጭ ይቀየርና ሌላ የህዋት አባልም ታጋይ የሚያቡነ ሰው ይመደባል። ለአጥርሱ እንደተመደበ ዝዋይ ከተማ የሚገኝ ሆስፒታል

እልቀታቸው ይሄ ከኛ ጭም በላይ ነው። አዲስ አበባ ሄዶ ሪፈር ከተጻፈልኝ በኋላ ለአንድ ሳምንት ወደ አዲስ አበባ አላመጣሁም እኮ አንበሻ ነበረ የምታከም አኪኖቹ ሀሳብ የሰጠችው እና ለአንድ ሳምንት አላመጣሁም። የተለመደው አስተራራቸው አንድ ሰው ሪፈር ሲባል ቢመጣም ከሁለት ቀን በኋላ በሪፈሩ መሰረት አዲስ አበባ ሄዶ ይታከማል ሳምንት ሲቆይ Субтитры mm -hmm.

ከአሁን በኋላ ሲያለውን የጤናህን ሁኔታ እንዴት ነው የምትከታተለው? ምርመራ ላይንም ኤም አር አይ ውጤት ሆኖ ነው የማራውን የምነሳው ምናልባት እንግዲህ ሐኪሞቹ ከራይ የተነሳው ትራይ ስለነበረ ከዚያም ከሌሎችም ተነስተው ልጆች ችግር ከመጋደ ነው ግን ሰርጀሪ ያስፈልገዋል አያስፈልገውም የሚለውን እንወስናለን ብሎኛል። የእነሱ ውሳኔ የጠበቁ ነው። ተመስገን ደሳለኝ፣ በጣም በቅርቡ ነው እንግዲህ ከስር የተፈታኸው። በጣም እናመሰግናለን። ለቃለ ምልልስ ፈቃደኛ ስለሆንክልን እኔም እጅግ በጣም አድርጌ አመሰግናለሁ። ከዚህ ቀደም ከነበርኩበት ሰዓት ላይ የአሜሪካ ድምፅን ጀምሮ ሁሉም በኢትዮጵያ ጉዳይ ላይ የሚሰኙ ሚዲያዎች ከጎን ከኔ ጎን በመቆም የተከለከልኩትን መፍት ማግኘት እንኳን ባልችልም ይደርስብን የነበረውን ጭቆና በዓለም በማሳወቅ ላደረጋችሁልን ትብብርና ድምፅ ሁላችሁንም በዚህ አጋጣሚ ከልብ አምሳ ዝግጅታችንን በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ጽዮን ግርማና እኔም ሰሎሞን አባተንን ወደ ተከታዩ ዝግጅታችንን እናሸጋግራችሁ። የፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛን ግን ደግሞ ግርማ ይፍራሸዋ የተጫወተውን የፒያኖ ቅንብርን ያሰማናችሁ። አሁን የተጫወተልን ደግሞ የአሥራ አራት ዓመቱ የሙዚቃ ሊቁ ምሕረት መላኩ ነው። ምሕረት መላኩ ኢትዮጵያ ተወልዶ በሁለት ወሩ ነው ወደ ዩናይትድ ስቴትስ የመጣው። ሎስ አንጀለስ ከተማ ውስጥ በታዋቂውና ውዱ ኮልበርን የሙዚቃ ትምህርት ቤት የምዕራባውያንን ነባር ወይም ክላሲካል ሚውዚቃ ይማራል። ወደዚህ ትምህርት ቤት ከመግባቱ በፊት ከበርካታ ተማሪዎች ጋር ተወዳድሮ በማሸነፉ በ11 ዓመት ዕድሜው እስከ 18 ዓመቱ በነፃ መማር የሚያስችል ሙሉ የነፃ ትምህርት ዕድል አግኝቷል። በትምህርቱም እጅግ በጣም የላቀ ውጤትን የሚያስመዘግብ ብዙ ስኬቶችን ያስመዘገበ ተማሪ ነው። በዚህ ዕድሜው ሎስት ኤንድ ፋውንድ ብንተረጉመው ጠፍቶ የተገኘ ብሎ የሰየመውን መጽሐፍ ጽፏል። ፂዮን ግርማ ሎስ አንጀለስ የነበርሽ ጊዜ እዚያው ትምህርት ቤቱ ሄደሽ እንደነበረ ነግረሽኛል። ስቲል አድማጮቻችንም አካፍይለን። ዜማ ከልጅነቴም ጀምሮ በጣም ወዳለ የቤተክርስቲያን ዜማ መዝሙር መስማት እና ይህን የዜማ ፍቅር በፒያኖ ነው መገልጸው። ፒያኖ ለእኔ የአይምሮ ሰላም ይሰጠኛል፣ ሁልጊዜ በትምህርቴ ይረዳኛል። እና በጣም ፒያኖ መምታት ትወዳለን። ምህረት እንግዲህ ያገኘው እዚህ ኮልበርን ትምህርት ቤት ነው እና ኮልበርን ደግሞ እንደሰማሁት ዋጋውም ወደድ ይላል። እንዴት ነው ይህንን የትምህርት እድል አግኝተህ እዚህ የምትማረው? እዚህ ትምህርት ቤት ከመግባቴ በፊት ፒያኖ መማር ነበር። ነገር ግን አንድ ቀን የት እንሂድ ተባብለን ነበር ቤተሰባችን፣ አንድ ዓርብ ቀን እና ወደ አንድ የሙዚቃ ቦታ ስንሄድ በጣም ብዙ ልጆች ከባድና እጅግ የሚያምር ሙዚቃ እየተጫወቱ ነበር እና እዛ ትምህርት ቤት በጣም መግባት እፈልጋለሁ ብዬ ያው ሙዚቃውን ፒያኖን ማጥናት ጀመርኩ። በጣም ሬፐርቶሪ የሚባል ማለት የሙዚቃ ኮሌክሽን ማስፋፋት ጀመርኩ እና ከዛ በኋላ ከብዙ ልጆች ጋር ተወዳደሪ ሄርበርት ዚፐር ስኮላርሺፕ የሚባል ሽልማት ተሸልሜ፣ አሁን እስከ 18 ዓመት ድረስ እዚህ በኮልበርን ስኩል ዚፐር ስኮለር ሆኜ እማራለሁ። ውድድሩ እንዴት ነበረ? በጣም ጠንካራ ውድድር ነበር። ይሄንን የነጻ የትምህርት ድል ያገኘበት ውድድር ያው በጣም ረጅም ታሪክ ነው። የእግዚአብሔር ስራ ያየሁበት ታሪክ ነው። ነገር ግን አዎ በጣም ከብዙ ልጆች ጋር ነው የተወዳደርኩት። በዳኞች ፊት ሶስት ሙዚቃዎች መምታት አለብን። ከዛ በኋላ ኢንተርቪው ይኖራል። በመደበኛ ትምህርት እንዴት እንደምናጠና እንዴት እናደርግን ይታያል። እና እሱ ሁሉ ካለፍኩ በኋላ ነው የምመረጠው ወይም አንድ ሰው የሚመረጠው ስኮላርሺፕ ትምህርት ቤት ግን የምትማሩት ምንድን ነው? ምን አይነት ሙዚቃ ነው በፒያኖ የምትማሩት? ያው ስታይሉ ወይም ስትራክቸሩ አንድ አይነት ነው፣ የክላሲካል ሙዚክ ስታይል ነው። አሁን እዚህ ትምህርት ቤት የምማረው የምዕራባዊ ክላሲካል ሙዚክ ስትራክቸር ስታይሉ፣ እንዴት እንደምመታ እንዴት ሙዚቃውን እንዴት እንደምገልጸው፣ በትክክሉ መንገድ እንዴት የምጫወተው ነው የምማረው እና ሶስት ትምህርት ነው የምወስደው እዚህ። መጀመሪያ ሚዚክ ቴዎሪ ይባላል ማለት ኖታውን እንዴት እንደማንበው፣ ሙዚቃዊ ዜማው እንዴት እንደፈጠሩት፣ ማለት ክላሲካዊ ሙዚቃ የፈጠሩት ሰዎች እንዴት ነው የፈጠሩት፣ ማለት ምን አይነት ሙዚቃ ነው ክላሲካዊ ሙዚቃ የሚባለው? ምን አይነት ሙዚቃ ነው ክላሲካዊ ሙዚቃ የሚባለው? እሱ ሁሉ እንማራለን። ሁለተኛው ትምህርት የምንማረው ያው ያው የፒያኖ ትምህርት ነው፣ ማለት እንዴት የምትጫወተው። ሶስተኛው ትምህርት ከሌሎች መሳሪያዎች ጋር የሚመታው ሙዚቃ ነው፣ ማለት ከቫይሊን ከቪዮላ እና ከቸሎ ጋር የምመታ ሙዚቃ አጠናለሁ። ኮርቴክ ይባላል። የሙዚቃ ቡድን አላችሁ ትምህርት ቤት ውስጥ የተለየ ከትምህርቱ በተጨማሪ እንቅስቃሴ የምታደርጉበት? አዎ አለ። በየሳምንቱ አርባ አርብ ጎበዝ የሆኑት ተማሪዎች ተመርጠው ለሚመጡት ህዝብ ሙዚቃ ያሳያሉ። እዛ ነው ያየሁት። ልጆቹ ፐርፎርማንስ ያደርጉ እና ፍራይዲ ናይት ሪሰር ይባላል ደግሞም ከሱ በስተጀርባ ስኩል ሪሰል ይባላል ማለት ሁሉም ሰው የሚጫወትበት ቦታ አለ። ከዛ ከሱ ሁሉ በላይ ኦነር ሪሳል ይባላል ማለት ታላላቅ ማለት አንድ ምናልባት ሁለት፣ ሶስት ተማሪዎች ተመርጠው ፐርፎርም የሚያደርጉበት ነው። ደግሞም ትምህርት ቤቱ ለአንዳንድ ጎበዝ ተማሪዎች፣ ለአንዳንድ ቡድኖች ወደላ ሀገር እንዲሄኑ ወደላ ቦታ ሄደው ሙዚቃ እንዲያሳዩ ይፈቅዳሉ። ደግሞም ያግዛሉ በዛ አይነት ፕሮግራም ስለዚህ በሱ አይነት ተሳትፎ ነበረ? ፓርቲሲፔት ያረካቸው? አዎ። እኔ ብዙ ጊዜ በትምህርት ቤቱ ስም ተጫዋች ያለው በፍራይድነሪ ሰለም የሚባለው በስኩል ሪሳሉ፣ ደሞም በሌላ ቦታም በትምህርት ቤቱ ስም ተጫዋች ያለው። አሁንም ደግሞ በዚህ በኮርቴቱ ላይ ያው ሀሳብ አሁን የተጀመረ ነው። አንዳንድ ሰዎች የተነጋገሩ እና ምናልባት ይሄ ኮርቴት ወደ ሌላ ሀገር ሄዶ ምናልባት ኢትዮጵያ እግዚአብሔር ከፈቀደ እዛ ሄዶ መጫወት ሀሳብ እነዛ አንተ የዛህ እንድትሄድ ነው? ቡድን ተጠበ። ማን ነው ግን ሀሳብ ያመጣው? የትምህርት ቤቱ የሄዱ ማለት ኃላፊው ኃላፊው በዲን የሚባለው ነው። ይሄን ሀሳብ የገለጠ የገለጸ። ጎበዝ ተማሪ ነህ ማለት ነው። ለተቻለ መጠን እሰራለሁ። እዚህ ከሙዚቃው ሌላ ደግሞ ምን የምትሳተፈው ነገር አለ? በትምህርት ቤቴ የክርክር የትርክር ጉድን ላይ ያለኝ ድቤት የሚሉት እና እዛ ያው የንግግር ትምህርት ቤት ይባላል። ሳለማረከ ነው ያለው። ስንተኛ ክፍል? ዘጠኛ ክፍል ነው ያለው እሱ። የትምህርት ቤት ቡድን ክርክር ታደርጋለህ? ክርክር እና የንግግር ትምህርት እንማራለን። እንዴት ለሰው እንዴት በጥሩ መንገድ እምንነጋገር ስሱ እንማራለን። እና አሁን እኔ ሊንኪን ደግለስ ድቤት የሚባል ክርክር ነው እኔ እና ሊንክን ደግለስ ቤት ማለት የፍልስፍና የረቀቀ ቶፒክ በዛ ተመስርተን የምንከራከርበት ነው። ፍልስፍናን በተመለከተ ርዕስ ትመጡና በዛ ርዕስ ላይ ክርክር ታደርጋላችሁ። በትምህርት ቤት ውስጥ ያላችሁ ልጆች ናችሁ ወይስ ሌላ ትምህርት ቤት? አይ አይለም፣ ወደ ሌላ ቦታ ሄደን ከብዙ ትምህርት ቤት ማለት አንድ አስር አስራ ሁለት ትምህርት ቤት ጋር እንወዳደራለን። ይሄኛው አሁን ማድረገው አንድ ሰው በራሱ የሚከራከርበት ስታይል ነው። በፊት ሶስት ሰው አንድ ጉድን ሆነው ይከራከራል እና እኔና ያው ጓደኞቼ በጣም ብዙ ቱርናመንት ወይም ብዙ ክርክር አሸንፈናል። በምን ምን ርዕስ ነው በጣም ደስ የሚልህ? ለክርክር የምትመርጠው የትኛው ርዕስ ነው አንተ? እኔ በጣም መወደው ያው የረቀቀ የፍልስፍና ርዕስ ወይም ቶፒክ ነው በጣም መወደው። በጣም የፍልስፍና መጽሐፍ ማንበብ ወዳለሁ። ስለ መንግስት ስል የምዕራባዊም ደግሞም የሌሎች የምስራቃዊም አንዳንዴ አነባለሁ። ያው ክርስትና፣ እስልምና፣ ሌሎች የእምነት ተከታዮች የጻፉት የፍልስፍና መጽሐፍ አንዳንዴ አነባለሁ። ምንድን ነው ፍላጎት፣ ምን መሆን ነው የምትፈልገው ወደፊት? እኔ በጣም የሕክምና አለም ውስጥ መግባት በጣም ፈልጋለሁ። የአእምሮ ትምህርት በጣም ትምህርት ቤት ስለሰማሁት እና ስላጠናሁት በጣም እወደዋለሁ። የአእምሮ በጣም ትልቅ ምስጤር አለው። እንዴት ሰው በአእምሮ በጣም ታላቅ ስራ እንዴት እንደሚሰራ በጣም ይገርመኛል። የእግዚአብሔር ስራ ስላለበት ወደ ህክምና ሆነ አለም ለመሄድ ፈልጋለሁ አስባለሁ። አስራ አራት ዓመት ነው። በዚህ ጊዜ ውስጥ እንዴት ይህን ሁላዊ ፍልስፍና መጽሐፍ አምር ተከራከረ እንደገና ደግሞ ወደ ስለ አእምሮ የመሄድ ፍላጎት ዝንባለ ያሳድረ እንዴት እንዲ ሊሆን ቻል? ያው በመጽሐፍ ቅዱስ የተባለው ማንም ልጅነትን አይናቅ ይባላል እና አንድ ሰው ሀሳብ ከያዘው፣ አንድ ሰው ይሄን ማድረግ እፈልጋለሁ ካለ ምንም እድሜ ቢሆንም፣ ምንም የትን ቦታ ቢሆንም ያደርጓል፣ ያደርጓል። ለምን ሰው ፈቃድ ካለው ይህን ማድረግ እፈልጋለሁ ካለ ምንም ማድረግ ይችላል። እግዚአብሔር እንዛ ነው ያደረገው የፈጠረውን ሰው እስከ ሰማይ ድረስ ሊሄድ ይህን ማድረግ ሰራለው ካለ መስራት ይችላል ሰው። እንደውም ለወጣቶች፣ ለታዳጊዎች ምን የምትመክረው ነገር አለ? ሰዎች ያሰቡበት እንዲደርሱ መጀመሪያ ስለ ሙዚቃ ትንሽ ልናገር። ለምን እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል። በጣም ብዙ ነገር ያመት ያመጣል፣ ብዙ ስኪልስ ይድሃል። በጣም ብዙ ነገር ማድረግ እንችላለን። ሙዚቃ አይምሮአችን ይከፍቷል፣ ደግሞም የአይምሮ ሰላም ደስታ ይሰጣል እና አንድ ሙዚቃ መሳሪያ መጫወች ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ፣ ለምን ሙዚቃ የሰው ባህሪ ውስጡን ይነካዋል? መልካም እድል እንመኝልል። ድንቅ ዝግጅት ነው። ፅ እንግዲህ ምህረትን እንደሰማነው በጣም ብዙ ተስፋ የሰነቀ ምናልባት ወደፊት ከፍ ያለ ስም ይዞ የሚነሳ ወገኑንም ራሱንም የሚያስጠራ ወጣት እንደሚሆን ነው ማምነው ቤተሰቡንም እንዲሁ። እስቲ ስለ ቤተሰቡ ደግሞ ምህረትንም እንደዚሁ ፌስቡክ ላይ በቀኑ ይዘነው ወጥተን ነበር በቪኦኤ አማርኛ የፌስቡክ ገጽ ላይ ና በርካታ ሰው የጠየቀው ወላጆቹ እንዴት አድርገው ቢያሳድጉት ነው ብለው ጠይቀው ነበር እና ይህንን ጥያቄ ይዤ አባቱን ቀሲስ መላኩ ተረፈን አነጋግሬያቸው ነበር። በእውነት ማንኛውም ኢትዮጵያዊ ቤተሰብ ከሚያሳድገው የተለየ አሳድገናል ብለን ለመናገር አንደፍርም ነገር ግን በዋናነት እንደው ለመናገር ባህሉን እንዲያውቅ እምነቱን ሃይማኖቱን እንዲያውቅ፣ እና ከሁሉም በላይ በተለይ በተለይ ለማንኛውም ቤተሰብ ማንነቱን ያወቀ ትውልድ እንዲያፈራ ካደረግን ያ ትልቅ ነገር ነው ብዬ አምናለሁ። እና ከሁሉ በላይ ከየት እንደመጣ ምን አይነት ባህል እንዳለን፣ ምን አይነት ሀገር እንዳለን፣ ምን አይነት ታሪክ እንዳለን ያንን ነው በተቻለ መጠን ለማስተላለፍ የምንሞክረው። እኔ መጽሐፍ ወዳለሁ። ማናቸውንም መጽሐፍት አነባለሁ ሳልመርጥ። እርግጥ በዋናነት ካህን እንደመሆን የመጠን መንፈሳዊ መጽሐፍትንም ባነብ ነገር ግን ሌሎች መጽሐፍቶችንም ደግሞ እንደዚሁ አነባለሁ። ስለዚህ እኔም የማነባቸውን መጽሐፍቶች ከህፃንነቱ ጀምሮ የመጽሐፍት ፍቅር ስላለው ስላዳበረ ያንን ያንን ነው እኔም የገፋፋሁት እና የአበረታታሁት ባለቤቴም በእውነት ዋጋ ከፍላለች እና ሁለታችንም የምንገፋፋቸው ሁለቱንም ልጆቻችንን መጽሐፍትን እንዲያነቡ ነው። እንደዚሁም ደግሞ በማናቸው መንገድ የኪነ ጥበብን እንዲያዩ፣ እንዲመለከቱ፣ እንዲመዝኑ ከመስመር የወጣውን ነገር ደግሞ ወደ ጎን እያደረጉ ትክክለኛ የሆነውን መንገድ እንዲከተሉ ነው የምናደርገው። ሌላ የተረዳሁት ነገር ሎስት ኤንድ ፋውንድ የሚል መጽሐፍ ጽፏል የሚል ነው እና መጽሐፉንም በኋላ ላይ አየሁትኝ። ይሄ ልጅ እንግዲህ አስራ አራት አመቱ ነው አሁን። እንዴት ነው የጻፈው ይህንን መጽሐፍ? ራሱ ነው የጻፈው። አዎ ምናልባት እንግዲህ ምንድን ነው ገና የሰባት አመት የስምንት አመት ልጅ ሆኖ መንፈሳዊ ነገሮችን ወደ መመርመር ወደ መዳሰስ ነገር ሲመጣ ያው ችሎታውን አይተን ነበር። ስለዚህ ያው ይጽፋል፣ አንዳንድ ጽሁፎችን ይጽፋል። የአስራ ሶስት አመት ልጅ ሲሆን አንድ መጽሐፍ መጽሐፍ እንዳለበት ለራሱ ቃል ገብቶ ነበር። አስራ ሶስት አመት ሳያልፍ አንድ መጽሐፍ ጽፌ ማሳተም አለብኝ ብሎ ነበር። ይሄ መጽሐፍ እኔ ራሴ በእውነት በቴዎሎጂ ትምህርት ቤትም አልፌ ያለሁኝ በጣም ነው የገረመኝ ልጄ በመሆኑ ብቻ ሳይሆን እንደ አንባቢም ማለት ነው። ሰሀ ራስን ስለመመርመር ራስን ስለመፈለግ ሰፊ የነገረ መለኮት አተታ ያለበት መጽሐፍ ነው። በአስራ ሶስት አመቱ ነው የጻፈው። እንግዲህ በጣም አመሰግናለሁ። መልካም እድል እንመኛለን ለምህረት መላኩ። እግዚአብሔር ስጥልን። በጣም እናመሰግናለን። ቀስ መላኩ በእሱ በኩል እኔም በጣም አመሰግናለሁኝ የዝግጅት ክፍሉን ምክንያቱም እንደነዚህ አይነት ገና በማደግ ላይ ያሉ ልጆችን እየፈለጋችሁ ለሌሎችም አርአያ እንዲሆኑ በማድረጋችሁ ታላቅ ነገር ለማህበረሰባችን፣ ለኮሚኒቲያችን እያበረከታችሁ ስለሆነ የአሜሪካ ድምፅን በእውነት በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ከተከታዩ ሙዚቃ ጋር እስከ ማጠቃለያ ወንተዋችሁ። የማጠቃለያ ዜና አሰማለሁ። አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄድና 27 ሰዎች ከሞቱ በኋላ የሶማሊያው ፖሊስ አዛዥና የደህንነት ሹሙ ከስልጣናቸው ወይም ከስራቸው ተባረዋል። ኢራን የምትከተለው የጠላትነት ፖሊሲ የመን ውስጥ ላለው ቀውስ መፍትሄ እንዳይገኝ አድርጓል ሲሉ የሳውዲ አረቢያ ውጭ ጉዳይ ሚኒስትር አብድል አል ጁባር አስታወቁ። ሚኒስትሩ እንዳሉት ኢራን ለቀድሞ የየመን ፕሬዚዳንት አሊ አብደላህ ሳለህ ደጋፊ ለሆኑት ለሁጥ አማጽያን ጦር መሳሪያ ታቀርባለች። የመን ላለፉት አራት ዓመታት በእርስ በርስ ጦርነት ውስጥ እንደምትገኝ ይታወቃል። ገዢው የላይቤሪያ ፓርቲ ባለፈው የጥቅምት አስር የመጀመሪያ ዙር ፕሬዝዳንታዊ ምርጫ ፕሬዝዳንቷን ኤለን ጆንሰን ሰርሊፍን ከሷል። ፕሬዝዳንቷ ድምፅ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጭ በግል በመገናኘታቸው ነው ፓርቲው ክስ ያቀረበባቸው። በመጨረሻም የታይዋኗ ፕሬዚዳንት ሳይኢንግ ወን ትና ትናት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። በዲሞክራቷና በራስ ገዛ ታይዋን ላይ ቻይና የበላይነት አለኝ ስለምትል ነው ስጋቷ። ዜና አበቃ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና This programme has come to you from the Voice of America. Washington.